የኢትዮጵያውያንን አዲስ ዓመት ምክንያት በማድረግ ዘጠኝ ሺህ የሚጠጉ እስረኞች ከአራት ክልሎች በይቅርታ መለቀቃቸውን የየክልሎቹ ባለሥልጣናት አስታውቀዋል። ከኦሮሚያ፣ ከአማራ፣ ከቤንሻንጉልና ከጋምቤላ ክልል በይቅርታ የተለቀቁት እስረኞች በደረቅ ወንጀል የተከሰሱ ናቸው። በሌላ በኩል በሽብር ወንጀል ተከሰው እስከ ዛሬ ያልተፈቱ እስረኞች በፌዴራል ማረሚያ ቤቶች እንደሚገኙ ጠበቆቻቸውና ቤተሰቦቻቸው ለአሜሪካ ድምጽ ተናግረዋል። ጽዮን ግርማ ዝርዝር አላት። የተጠናቀቀው የኢትዮጵያውያን 2009 ዓ ም ቁጥራቸው የበዛ የፖለቲካ እስረኞች ከእስር የተለቀቁበት አመት ነው። የኦሮሚያ፣ የአማራ፣ የቤንሻንጉል ጉምዝና የጋምቤላ ክልል አዲሱን ዓመት ምክንያት በማድረግ ደግሞ ዘጠኝ ሺ እስረኞችን መልቀቃቸውን አስታውቀዋል። የኦሮሚያ ክልል የኮሚኒኬሽን ጉዳይ ጽህፈት ቤት ኃላፊ ዶክተር ነገሪ ሌንጮ በፌስቡክ ገጻቸው ላይ አምስት ሺ ሶስት መቶ ሀያ አምስት እስረኞች መለቀቃቸውን ጽፈዋል። ባለፉት ሁለት ዓመታት አርባ ሺ እስረኞች ከእስር መፈታታቸውንም ጨምረው አስታውቋል። በጉዳዩ ላይ ዝርዝር መረጃ ለመጠየቅ በእጅ ስልካቸው ላይ ተደጋጋሚ ሙከራ አድርጌ ነበር። ስልካቸው ስለማይነሳ ላገኛቸው አልቻልኩም። በተመሳሳይ የአማራ ክልል በደረቁ ወንጀል ተከሰውና ተፈርዶባቸው የነበሩ 3480 የሕግ ታራሚዎችን መፍታቱን የክልሉ የኮሚኒኬሽን ጽህፈት ቤት ኃላፊ አቶ ንጉሱ ጥላውን ለአሜሪካ ድምጽ ተናግረዋል። ክልሉ የይቅርታ አዋጅ መሰረት የክልሉ መስተዳድር ምክር ቤት ለታራሚዎች ያደርጋል ይቅርታ ይሰጣል። ይሄ በአብዛኛው የተለመደው በአመት ሁለት ጊዜ ነው። ዘንድሮ የአሁኑ ሶስተኛ ዙር ነው። ፍርደኞቹ በመደበኛ ሁኔታ በደረቅ ወንጀል ተጠርጥረው የተፈረደባቸው ናቸው። የዘንድሮዎቹ ሶስት ሺህ አራት መቶ ሰማኒያ ታራሚዎች ናቸው። በጥቅሉ ግን በአመት ውስጥ ስምንት ሺ አራት መቶ ዘጠና አምስት ያህል ሰዎች አዋጁን እና ከዚህም ይህንን ለማስፈጸም የወጣውን መመሪያ መሰረት አድርጎ ይቅርታ የተደረገላቸው ናቸው። ከእስር ከተፈቱት መካከል ሀምሳ ሶስቱ ሴቶች ሲሆኑ ቀሪዎቹ ወንዶች ናቸው ብለዋል። በከባድ ወንጀል ተከሰው የተፈረደባቸው በዚህ በምህረቱ አለመካተታቸውን ጠቁመዋል። ኢሰብአዊ ድብደባ የፈጸሙ ከባድ የሙስና ወንጀል የፈጸሙና ና በህጻናት አስገድዶ መድፈር የተጠረጠሩ እና የተፈረደባቸውን አያካትትም። በሌላ በኩል ከዚሁ ከአዲስ ዓመት ጋር በተያያዘ የጋምቤላ ክልል ከሶስት መቶ በላይ የቤንሻንጉል ጉምዝ ደግሞ አንድ መቶ ሰማኒያ ስምንት በአጠቃላይ ሁለቱ ክልሎች ከአምስት መቶ ሀምሳ በላይ ታራሚዎች መልቀቃቸውን የሀገር ውስጥ መገናኛ ብዙሀን ዘግበዋል። በሌላ በኩል በዚህ በተጠናቀቀው ዓመት በሽብር የተከሰሱ ቁጥራቸው የበዛ እስረኞች ይለቀቁ እንጂ አሁንም በሽ ሽብር ተከሰው የሽብር ክሱ በምህረት ተነስቶላቸው በተለያዩ ጉዳዮች ግን በእስር ላይ የሚገኙ እስረኞች እንዳሉ ጠበቆችና ቤተሰቦች ተናግረዋል። ጠበቃ አቶ አለልኝ ምህረቱ አሁንም ያልተፈቱ ደንበኞች አሉኝ ይላሉ። ችሎት ደሳችኋል በሚል ከግቢ ውስጥ ጽሁፋችን ወያኔ ዳውን ብላችኋል፣ መንግስት አሸባሪ ነው ብላችኋል ተብለው ከማረፊያ ቦታቸው ተጠርፈው ስድስት ወር በመቀጣታቸው እነ አስቻለው ደሴ አልተፈቱም። እነ ክንዱ ድቤ የሚባሉ አልተፈቱም። ደሳ ላይ ማለፈው ይባላል። ጌታነህ ባህይ የሚባል ደግሞ እንደዚህ በሽብር ተከሶ ነበር። የሽብር ሲነሳለት ሌላ ግድያ ወንጀል አለብት በሚል እንደዚህ ምክንያት ተፈጥሮ እሱም አልተፈታም እስካሁን ድረስ። ሌላ እነ ገለታ ጫላ የሚባሉ አሉ። እንደዚህ በዚህ ምክንያት ያልተፈቱ አሉ። እስካሁን በእስር ላይ የሚገኘው የአቶ ስቻለው ደሴ የቅርብ ቤተሰብ ለአሜሪካ ድምፅ ሲናገሩ ፍርድ ቤት ሲመላለሱበት የነበረው ዋናው የሽብር ክስ ጉዳይ በምህረት ተነስቷል፣ አሁን እስር ቤት የሚገኙት ምክንያት ተፈልጎ ነው የሚል እምነት አላቸው።

ጠበቃ አቶ አለልኝ ምህረቱ በበኩላቸው አቶ አስቻለው ደሴ በተፈጸመባቸው ኢሰብአዊ ድብደባ የዘር ፍሬያቸው ላይ ጉዳት መድረሱን ጠቁመው በሽብር ተከሶ የሰብአዊ መብት ጥሰት ያልተፈጸመበት የለም ብለዋል። ከዚህ በላይ ደግሞ ሌሎች ሲፈቱ ጥቂቶቹን ለይቶ ማስቀመጡ አግባብ አይደለም የሚል እምነትም አላቸው። ከዛ በፊት የነበሩት ግን ችሎቹ ደፈራችን ተብለው በተከጡ በነገር ነው የተለቀቁት። በእነዚህ ሰዎች ላይ የተለየ ህግ ምንም ለምን እንዳስፈለገ አላወቅንም። በእነዚህ ሰዎች ብቻ ተለይቶ እስራቸውን እንዲፈጽሙ የተደረገበት ምክንያት ለእኛም ግልጽ አይደለም። የተለያዩ አካባቢ ህግን ጠይቀን ነበር። ለይቅርታ ቦርድ ነው ይመለከተው አለን። ይግባኝም እንዲህ ጠይቀን ነበረ። ዳኞች ረፍት ላይ ነው እና አንሰራም አሉ። በዚህ ምክንያት እስካሁን ድረስ በእስር ላይ ነው ያሉት፣ አልተለቀቁም። ሌላዋ ወይዘሮ ኖአሚን አስፋው የተባሉ የሁለት ልጆች እናት ባለቤታቸው የህክምና ባለሙያ የሆኑት ዶክተር አስናቅ አባይነ ተለይተው በእስር እንደሚገኙ ተናግረዋል። ያ የተከሰሰው በሽብር ወንጀል ነው። ከአርባ ምንጭ ነው የተያዙት። እስካሁን በሱ መዝገብ ክስ የተከሰሱት በሙሉ ተፈተዋል። እሱ ግን አልተፈተም። እስከ ስድስት ወር ውስጥ ባለው መዝገብ አካርተን እንፈታለን ስላሉ ያንን እየጠበቀ ነው። ጠበቃ አቶ ወንድሙ ኤብሳ ጥቂት ይሁኑ እንጂ አሁንም እስር ቤት የሚገኙ ታሳሪዎች አሉ ብለዋል። ከሶስት ቀን በፊት አምስት ልጆች ብቻ ናቸው የቀሩት። የመደ ወላቡ ተማሪዎች ዩኒቨርሲቲ ተማሪዎች አንድ አስር ነበሩ። እነሱ በሙሉ ተፈተው አሁን የሰሜን ሸዋ ልጆች አምስት አሉ። ከዚህ ከሰሜን ሸዋ ፍቺ አካባቢ የታዙ ማለት ነው። እኔ ነበሩ የነበሩ ያሉ እነዚህ የሰሜን ሸዋዎቹ ቤተሰብም አይከታተላቸውም። ብቻ ነበር የምንከታተለው ይመስለኛል። አሁን የእነሱም ጉዳይ ጉዳዩ ከተፈቱት ልጆች ጋር ተመሳሳይ እና ያልተለየ ሆኖ የክትትሉንትን ማለት ነው። አሁን በእውነቱ አቃቢ ሕጎች የቀሩትን አምጡ እያሉ በቤተሰብ በኩል ቤተሰብ በነና በአቃቢያን ሕጎች መሀል እየተመላለፈ መረጃ እየተለዋወጥን እነዚያዎቹ እኮ አሁን አምስቶቹ ቀርተውኛል። ይሄ አመት በዓሉ ነው ትንሻው። አቃቢያን ሕጎችም የፌዴራሉን ባለስልጣናት በዚህ ጉዳይ ስለተያዙ ነው እንጂ ከበዓሉ በኋላ እኔም ክትትልን ይቀጥላለሁ። ቤተሰብን የሚደረግበትን አረጋለሁ። ቀሪ እስረኞችን በተመለከተ የፌዴራል አቃቤ ህግን መረጃ ለማግኘት ተደጋጋሚ የስልክ ሙከራ አድርጌ የነበረ፣ ስልካቸው ስለማይነሳ አልተሳካልኝም። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።